ተከታዩ ቅንብር ከመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስትር አቶ ጌታቸው ረዳ ጋር የኦሮምኛ ክፍል ባልደረባችን እንጃልን የገመዳ በኢትዮጵያ ወቅታዊ ጉዳዮች ዙሪያ በተለይም በኦሮሚያ ከተቀሰቀሰው ቀውስ ጋር በተዛመደ ያካሄደችው ቃለ ምልልስ ነው ነው በኦሮሚያ አካባቢ እንደሚታወቀው በማስተር ፕላን ሰበብ ቅራኔዎች እንደነበሩ ነው እና መንግስትም ማስተር ፕላኑ ቀርቷል ብሎ አስታውቋል። ማስተር ፕላኑ ቀረ ከተባለ ዘንዳ የታሰሩ ሰዎች መፈታት አለባቸው የሚል ጥያቄ እየቀረበ ነው። በተጨማሪም ደግሞ በመንግስት ኃይል ለተገደሉት ሰዎችም ካሳ ይሰጥ የሚል ነው። ፕላኑ ሲወጣ ስህተት መሆኑ መንግስት ካመነ ታስረው ያሉትን ሰዎች ለምን አልፈታም? እንጃ ለእኔ ሁለት አይነት ነገር ነው ያለው። አንደኛ ማስተር ፕላኑ ራስሽ እንዳልሽው ሰበብ ነው፣ ዋነኛው ምክንያት አልነበረም። ግን በርካታ የኦሮሚያ አካባቢዎች ውስጥ ትክክለኛ ተገቢነት ያለው ጥያቄ ጠይቆ ወጣ፣ በርካታ ተቃውሞውን የገለጠ ህዝብ ነበረ። ስለዚህ ያ ህዝብ ማስተር ፕላኑ ጥቅማችንን የሚነካ ነው ማስተር ፕላኑ ህገ መንግስቱ ያረጋገጠ ነው፣ ፌደራላዊ ስርዓት አደጋ ላይ የሚጥል ነው በሚል ተቃውሞውን አጥርቷል። አሁን ማስተር ፕላኑ የልማት ፕላን የነበረው ግን ህብረተሰቡ ከነበረው ግንዛቤ አንጻር ሌሎች መሬት ላይ ከነበሩ ችግሮች ጋር በመነሳት ጥያቄ አንስቷል። በዛ ያ ጥያቄ ግን በመሀል ወደማይሆን የሁከት አቅጣጫ ተጠምዝዞ የሄደበት ሁኔታ ተፈጥሮ ነበረ። አሁን በተፈጠረው አላስፈላጊ ግጭት ህይወቱ ያለፈው አለ፣ የንብረቱ የወደመበት አለ፣ በርካታ ጥፋት ተፈጽሟል። ስለዚህ ከዚህ አንጻር ተገቢ የሆነ የመብት ጥያቄ ለማንሳት ብለው በተሳሳተ ግንዛቤ የሚሆን በስህተት በእንደዚህ አይነት ግንዛቤ ተመስርቶ ግን ለጅትመት ጥያቄ በማቅረባቸው ምክንያት የታሰሩ ወገኖች ካሉ የወደድ መግለጫንም በደንብ ተከታትለሽ ከሆነ እነሱ ላይ አነጣጠረ ምሕረት እንደሚኖር ገልጾ ነበር። የክልሉ መንግስት ተግባራ ተግባራዊ ተደርጎ አሁን ልስቻል ተግባራዊ መደረግ ተጀምሯል። አሁን ሁለተኛ ደረጃ መታየት ያለበት ግን የማስተር ፕላን ጥያቄን ሰበብ አድርገው ህዝቡን ወዳልተገባ ግጭት የቀሰቀሱ በግልጽ ወንጀል ውስጥ የተሳተፉ ወገኖች ግን ማስተር ፕላኑ ኢሹ ስለተነሳ ሲጀመር የእነሱ መነሻ ማስተር ፕላኑ ስላልነበረ ተጠያቂ የሚሆኑበት ስርዓት ይኖራል። በሁለቱም በሁለቱ መሀል ዲስቲንክሽን ብናስቀምጥ ማለት ነው። እቺ እርስዎ የሚያነሷት ሌላ ምክንያት የምትለዋ ነው። ሁከት ብዙ አጀንዳ ያላቸው ሰዎች አሉ። አንዳንዱ በአቋራጭ ስልጣን ላይ መውጣት ቢፈልግ ወገን አለ። አንዳንዱ በነገራችን ላይ ከኦሮሞ ጥያቄ ውጭ ግንኙነት የሌለው ከነዚህ አመፁ ከታየባቸው አካባቢዎች ጥያቄ ጋር ምንም ግንኙነት የሌለው የሌሎችን አገር የማተራመስ አጀንዳ ይዘው ሞገኖች የሚንቀሳቀሱ ወገኖች አሉ። ሁሉንም በአንድ ከረጢት ውስጥ መክተት ተገቢ አይደለም። ስለዚህ በወንጀል እንቅስቃሴ ውስጥ የገቡ ይህንን ሰበብ ተጠቅመው አጋጣሚውን ለሁከትና ለግርግር ሊጠቀሙበት የሞከሩ የሰው ህይወት እንዲያልፍ ምክንያት የሆኑ ህንፃ እንዲወድም፣ ማሳ እንዲቃጠል፣ ህዝብ እንዲፈናቀል ምክንያት ሰዎች በሰሩት ስራ ልክ ተጠያቂ መሆኑ ይችላልባቸው። ከዚህ ውጭ መብት የመብት ጥያቄ ለማንሳት ተቀባይነት ያለው ያልኩሽ ጥያቄ ለማንሳት ግን ደግሞ ፈሩን ስቶ ወደ ግርግርና ሁከት የገባ በዛ ምክንያት እስር ቤት የገባ በሙሉ እስር ቤት እንደ ወንጀለኛ ተቆጥሮ መቀጠል የለበትም። ይሄንኑ በምህረት መልቀቅ ያስፈልጋል የሚል ውሳኔ ላይ ተደርሶ ተግባራዊ እየተደረገ ያለ ነገር ነው ነው ማለት ይቻላል። እሺ አቶ ጌታቸው እዚህ ላይ አሁን ለምሳሌ ይሄ ማስተር ፕላኑ ቀርቷል፣ አንዳንድ ስህተቶች ነበሩ ብሎ መንግስት ካመነ ለምሳሌ ህዝቡ ሰላም ለማውረድ ጥረቶች በሁለቱም በኩል መኖር አለባቸው። ለምሳሌ ህዝቡ ከሚለው ውስጥ ስህተት ከሆነና ማስተር ፕላኑ ከቀረ የፌዴራል ሰራዊት ከኦሮሚያ ውስጥ ምን ይሰራል ይውጣ ነው የሚሉት አሁን ደለን ትንሽ የተግባባን አልመሰለኝም። የፌዴራል ሰራዊት የራል የኢትዮጵያ ፌዴራል መከላከያ ሰራዊት መቀመጫው አዲስ አበባ አይደለም፣ ፊንፊኔ ብቻ አይደለም ተቀምጠው የሚውለው ወይም የሀገር ድንበር መከላከያ ሰራዊቱ ካምፖች አሉት በሀገሪቱ የተለያዩ አካባቢ አሁን ለእነዚህ አይነት ግጭት ግጭቶች በተከሰቱባቸው በተከሰቱባቸው አካባቢዎች የክልሉ የፖሊስ ኃይል ቁጥጥር በላይ ቁጥጥር ውጭ በሆነባቸው ከዛ ከአቅም በላይ በሆነባቸው አካባቢዎች መከላከያ ለገዛ የተሳተፈባቸው እንቅስቃሴዎች ነበሩ። ከዚህ ውጭ መከላከያ ካምፖቹ ከነባረ ካምፖቹ የሚወጣበት ምክንያት ነው የማይገባኝ። አሁን አክቹዋል የመከላከያ ሰራዊቱ ልክ እንደ ባዕድ ተቆጥሮ ከኦሮሚያ ወጣ የሚል ጥያቄ እዚህ የቀረበም የለም የተነሳም የለም። ይሄ ጥያቄ ከውጭ በኩል ሲነሳ እሰማለሁ። ኦልሬዲ ፌት አኮምፕሊ አድርጎ የወሰዱ ሰዎች ካሉ የኦሮሚያ ንስሳተስ በሚመለከት የተለየ አሁን ከምንለው ኦሮሚያ ኢትዮጵያ ውስጥ ያለ የፌዴራል ስርዓቱ አንድ አካል የሆነ ክልል ነው የሚለውን እምነት ሊጣረስ እምነት ያላቸው ወገኖች ይሄን ነገር ቢያራምዱት አይገርመኝም ከዚህ ውጭ ግን የፌዴራል ሰራዊቱ ወይ ፊንፊኔ ወይም ደግሞ ድሬዳዋ ብቻ ተከማችቶ የሚኖር ሰራዊት አይደለም በሀገሪቱ የተለያዩ አካባቢዎች ካምፕ መስርቶ የሚንቀሳቀስ ሰራዊት ነው ያ የሚቀየርበት ምክንያት ያለ አይመስለኛል ይሁሎት እኛ ከርቀት ነው የምናነጋግራቸውና ሰዎቹን እዛ ባሉበት ከተማ ውስጥ ለምሳሌ ትምህርት ቤቶች ውስጥ ካምፕ አድርገው አሉ። የተለያዩ ቦታዎችዛልን ምመሰለች እኔ እዚህ ሆኜ ነው የምናገረው። ፌዴራል ሰራዊቱ ሌላው ቀርቶ ፌዴራል ፖሊስ እና የክልል ፖሊስ፣ ሁሉም አመጽ ለማክሸፍ በተደረገ እንቅስቃሴዎች ዲፋይንድ የሆነ ሩል ኦፍ ኢንጌጅመንት ይዘው ነው የሚንቀሳቀሱ። የተጻፈ የሚሰሩትን ስራ የሚያውቁ ተቋማት ናቸው። እነዚህ ተቋማት በነገራችን ላይ ኦሮሚያ አብዛኛው ቦታ ላይ አብዛኛው በተለይ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ፣ እነዚህ ግጭት በተነሳባቸው አካባቢዎች ላይ ቀበሌ ድረስ ገብቶ ህዝቡ ጋር የማረጋጋት ስራ የሰራው መከላከያ ሰራዊቱ ነው። ስለ ህዝቡ የሚሰጠውን ምስክርነት መስማት ነው የተሻለ የሚሆነው። ምክንያቱም ትምህርት ቤት ውስጥ ካምፕ ማስ ፍጹም ተገቢ ያልሆነ የመከላከያ ሰራዊቱም የማይፈጽመው ተግባር ነው። ግርግር በሚፈጠርባቸው አካባቢዎች አሁን ያ ያለነው የፖሊስ የክልል ፖሊስ አቅም በላይ የሆነ እንቅስቃሴ ምንም የለም። በብዙ ቦታዎች ምንም አልነበረም። ከፖሊስ ፖሊስ አቅም በላይ የሆኑባቸው ከክልል ፖሊስ አቅም በላይ የሆኑባቸው አጋጣሚዎች የፌዴራል ፖሊስ እና የመከላከያ ሰራዊቱ እንጊዜ ያደረገው። ስለዚህ እንደዚህ አይነቱ ውቹ ነገሮች ያው በተደጋጋሚ ስለተባሉ እንደ እውነት ተቆጥረው ከሆነ አንድ ነገር ነው። ከዚህ ውጭ ግን መሬት ላለው እውነታ ከዚህ ጋር የሚገናኝ ነገር አይደለም። ከዚህ ጋር በተያያዘ አሁን ለምሳሌ ትላንትና አምቦ ውስጥ ያለ የአዋሮ ሁለተኛ ደረጃ ትምህርት ቤት ውስጥ ልጆች ከተወሰነ ወር በኋላ ተመልሰው ሊማሩ ሲሄዱ እዛ የጠበቀንና ስቴሽን አርጎ ያለው ለምሳሌ የመከላከያ ሰራዊት ነው ስለሚሉኝ ነው። ትላንት ትላንት እርስን ካነጋገርኩ በኋላ ልሽ አሁን ምነግርሽ እንደዚህ አይነት አሰራር የለም ነው ምልሽ። እውነት እንደዚህ አይነት ነገር ተከስቶ እንኳ ከሆነ አስቸኳይ እርምጃ የሚወሰድ መንደ ግን እያልኩ ሻል የመከላከያ ሰራዊቱ ካምፖች አሉት። ኢንጌጅ በሚያደርግባቸው አካባቢዎች ውስጥ የራሱ ሮል ኦፍ ኢንጌጅመንት አለው፣ ግልጽ የሆነ ህዝብን የሚያገለግል ከህዝብ በነገራችን ላይ የራሱን የህዝቡን ቋንቋ የሚናገር ሰራዊት ነው ያለን። ስለዚህ እንደዚህ አይነት ክስተቶች ላይ ብቻ መቼስ ዳለና እዚህ ቤተሰቦች ይኖርሻል፣ በትንንሽ መንደሮች ውስጥ ሳይቀር ግርግር ተፈጥሮ በነበረባቸው ሁኔታዎች የማረጋጋት ስራውን ሰራዊቱ ከዚህ መልቀቅ የለበትም የሚል ጥያቄ ህዝብ በተደጋጋሚ የሚያቀርብበት ሁኔታ ነው ያለው እና ይሄ እንደዚህ አይነት ነገሮች ብዙ ጊዜ ሲደጋግሙ እውነት ላይ ይመስሉ፣ በተግባር ግን ኢቭን ተፈጽሞ እንኳ የተገኘ ከሆነ በአስቸኳይ እርምጃ የሚወሰድበት ሰራዊቱ የቆመለትን ህገ መንግስት የማስጠበቅ ዓላማ፣ ህዝብን የማገልግል ዓላማ በትክክል የሚገነዘብ ሰራዊት ነው። አዎ አሁን እርስዎ አንድ ያነሱልኝ ነጥብ አለ እና ህዝቡ ግን በጣም ችግር ፈጠረብን የሚል የራሱን አካባቢ ቋንቋ የሚችል ሰራዊት አሉኝ። ለምሳሌ በዛሬ ዕለት አምቦ ከተማ ውስጥ በጥበቃ ላይ ያለ ሰራዊት ቋንቋቸውን የማናቃቸው ስለሆነ መግባባት እንኳን ችግር ነው ነው የሚሉት። በምልክት መነጋገር ካልሆነ ይሄልሽ ጀለኔ ኢትዮጵያ ሰራዊት የኢትዮጵያ ሰራዊት የኢትዮጵያ ፌዴራላዊ ስርዓት ዳይቨርሲቲን የብሔር ብሔረሰቦችን እውነታ የሚያመላክት ሁሉም ብሔር ብሔረሰቦች በየደረጃው የተካተቱበት ሰራዊት ነው። ይሄ ሰራዊት ዝም ብሎ ኮምፖዚሽኑን ብታዩ አን ሀያ አባላት ያሉት ወታደሮች ብትልኪ የመጀመሪያ ቁጥር የሚገኘው ኦሮሞ አባላት ናቸው። የዛ መከላከያ ሰራዊት ምክንያቱም በቁጥር የሚበልጠው እሱ ስለሆነ፣ ስለዚህ አሰላለፉም ቢሆን ያንን ነው የሚያንጸባርቀው በኦሮሚያ ውስጥ ኦሮምኛ ተናጋሪ ብቻ ሰራዊት ይመደብ የሚባል ነገር የለም። ያው ይሄ የመከላከያ ሰራዊት ነው የሚመደበው ስለዚ ውስጥ ከደቡብ የተወጣጡ አባላትም እዛ ውስጥ መገኘታቸው የሚገርም አይደለም። ከትግራይ የመጡ የሰራዊት አባላት መገኘታቸው የሚገርም አይደለም። አማርኛ ተናጋሪ የሰራዊት አባላት መገኘታቸው የሚገርም አይደለም። ስለዚህ ሰራዊቱ የሀገሪቱን ብዙህነት ማንጸባረቅ አለበት ተብሎ ላለፉት ሀያ ምናምን አመታት የተሰራበት ስራ። ስለዚህ እዛ ውጤት ከህዝቡ ጥያቄ አንዱ ለተገደሉት መንግስት ካሳ ይክፈል ነው። በዛሬው አሁን እኔና እርስዎ በመነጋገር ላይ እያለን ግን አምቦ ውስጥ የዘጠኝ አመት ልጅ የተገደለ አለ። እህቱ ደግሞ ወንድሟ ላይ ተደርባ ሄዳ ተመታ የቆሰለች፣ እንደዚህ ነገሮች አሉ። የመከላከያ ሰራዊት መረጃ በሌለኝ ጉዳይ ላይ በዚህ ልወያ አልችልም። ለማንኛውም ለማንኛውም፣ የመጀመሪያ ያነሳችው ጥያቄ የኦህዴድ ውሳኔ ወይ ክልሉ መንግስትም ውሳኔ በእነዚህ አይነት ያልተፈለገ ግርግር ምክንያት ህይወታቸው ያጡ ወገኖች እና ቤተሰቦቻቸው መጽናናትን መመኘት ብቻ ሳይሆን ንብረታቸው ለፈረሰ፣ ህይወት ለአጡ ወገኖች ተገቢው እንክብካቤ የሚደረግበት ሁኔታ እንደሚመቻች ግልጽ አድርገዋል። ስለዚህ በዛ ላይ ተመስርቶ የሚፈጠው ነው የሚሆኑ። ያ ብቻ አይደለም። በነገራችን ላይ አላግባቢ ሰው ህይወትን የቀጠፉ ከአንድ ወይም ሌላ ወገን ያለ መንግስት ወገድ ሊሆን ይችላል ያሉ ሰዎች ካሉ በአግባቡ ለህግ የሚቀርቡበት አሰራር ይፈጠራል። በአሁኑ ሰዓት የኢትዮጵያ ሰብአዊ መብት ኮሚሽን ኢንዲፐንደንት የሆነ ኢንቨስቲጌሽን እያካሄደ ነው፣ በዚህ ጉዳይ ላይ ውጤቱ ሲወጣ ተጠያቂነት ያለባቸው ማንኛቸው ወገኖች ተጠያቂ የሚሆኑበት ስርዓት ይኖራል። ከትላንት በስቲያ አርሲ ውስጥ ባሉ ወረዳዎች በተነሳ ግጭት ሰው ለኢትዮጵያ ቴሌቪዥን መግለጫ ሰጥተው ነበር እና ያ ቦታ በልዩ አይነት ሁኔታ ነው የሚታየው ነው ያሉት። ምንድን ነው ልዩ ያደረገው ወይ? ዛ ነው ልዩ የሚያደርገው መሰለኝ። ሌላው ቀርቶ ህዝብ ጥያቄ በሚለው ደረጃ የሚያቀርባቸው ጥያቄዎች አሉ። አሁን እየቀረቡ ያሉት የተደራጁ የታጠቁ ቡድኖች ማሳዎችን እያቃጠሉ የህዝብ ደን ህዝብ በላቡ በጥረቱ መልሶ እንዲያገግም ያደረገው አካባቢ እያቃጠሉ ተቋማትን እያወደሙ ያለበት ሁኔታ ነው ያለው። ህዝቡ ነው ከሰራዊት በፊት ከፖሊስ መድረስ በፊት ህዝቡ ነው በከፍተኛ ደረጃ ይህን እንቅስቃሴ ለማክሸፍ እየተንቀሳቀስ የነበረው። ስለዚህ የኦሮሞ ህዝብ እንደ መብት የሚያነሳቸው በየቀኑ የሚያነሳቸውን ጥያቄዎች በፍጹም ተያያዥነት የሌለው አጥፊ፣ አውዳሚ ከኦሮሞ ባህል ከህዝቡ ወግ፣ ታሪክ ጋር አብሮ የማይሄድ እጅግ አፍራሽ አካሄድ ነው እነዚህ የታጠቁ ቡድኖች እያደረጉ ያሉት። ስለዚህ በኔቸሩ የህዝብ ጥያቄ ያመላክታል። በነገራችን ላይ ለሌሎች ብሔር ብሔረሰቦች ፍጹም ቅንጣት አክብሮት የሌለው የታጠቀ ቡድን ስለ ኦሮሞ ህዝብ ሚሊዮን ጊዜ ቢዘምር የኦሮሞን ህዝብ መብት በሚመለከት እዚህ ግባ የሚባል ስራ ሊሰራ ይችላል። ምክንያቱም ለህዝቦች ያለን ፍቅር፣ ለህዝቦች ያለን አክብሮት፣ ለህዝቦች ያለን አገልጋይነት በገሌ በገሌ በገሌ ድንበር ላይ ተመሰርቶ የሚወሰን ስላልሆነ ስለዚህ አጥፊ አውዳሚ የሆነ ስቃት የነበረው ስለዚህ ምዕራብ በራብ ሸዋና ሌሎች አካባቢዎች ላይ ከተነሱ ሌጂትሜት የሆኑ የህዝብ ጥያቄዎች ጋር ምንም የሚያገናኘው አንዳችም ነገር እንደሌለ ነው መናገር እንፈልገው። ግን ታጣቂ ሲሉ የኢትዮጵያ መንግስት ከዚህ በፊት እንደገለጸው የነበረው ታጣቂ ኦነግ ሰራዊት ነው። ከኢትዮጵያ ወጥቶ ነፃ ነው ምድሩ ተብሏል። ሌላ ታጣቂ ወጣ ወይ? ኦነግ ስሜት ከውጭ ሆኖ ከግጹ ከአስመራ ሆኖ ሜት የሚልካቸው መፈክሮች ሊኖሩ ይችላል። አሁን ታጣቂ ማነው ያሰማራው? ከየት መጣ? ምናም የሚለው ነገር አካዳሚክ ነው አሁን በዚህ ሰዓት የታጠቁ ሰዎች ግድያ መፈጸማቸው፣ የታጠቁ ሰዎች የህዝብን ንብረት፣ የህዝብን ደን፣ የህዝብን ሀብት ማውደማቸው ብቻ በቂ ነው። ያንን ዝርዝር በሚመለከት ኢንቨስቲጌት ሲደረግ የምንናገረው ነው የሚሆነው። ሌላ ዛ አመሰግናለሁ። አመሰግናለሁ። አመሰግናለሁ። አጭር ጊዜ አንድ ነጋገር ነበር የተባባለውና፣ አንድ ጥያቄ እርሶ ከዚህ በፊት ከሰጡት መግለጫ ብዙ ሰው አሳዝኗል። አባባሉ ብዬ የምወስደው እኔም የተሰማኝ አንድ አባባል እሷ ላይ አንድ ነገር ቢሉኝ፣ አንድ ነገር እልሽ ዳልኒ እኔ የኦሮሞን ህዝብ አንድ አባባል ስሚኝ የሴጣን ስሚኝ የላከው አላልኩም፣ አላልኩም፣ አላልኩም። እኔ ሁከት የጠሩ ወገኖች ያልኩት ሁከት የማይቆጣጠሩትን ሁከት የጠሩ ወገኖች ስለማይመልሱት ያን ሁከት ህዝብና መንግስት ይሄን ሁከት መመለስ ይገባዋል። በአጋጣሚ የእንግሊዝኛን ኤክስፕሬሽን ወደ አማርኛ ስመልስ ያስቀየምኩት ሰው እንዳለ ይገባኛል። እኔ በታሪኬም በአስተዳደጌም በምወክለው ድርጅትም በምኖርበት ማህበረሰብም እንኳን የምወደውን ማከብረውን የኦሮሞ ህዝብ እንደ ጠላት በዘልማድ እንደ ጠላት የሚቆጠር የሌላ አካባቢን አገር ወይም መንግስትንም ቢሆን በእንደዚህ አይነት መልኩ የምገልጽ ሰው አይደለሁም። ለማንኛውም ለተፈጠረው ቅሬታ በአንዳንድ ኳርተሮች ከልቤ ነው የቅርታ የምጠይቀው። ግን ያልኩት ነገር እሱ አልነበረም። ሁከት የጠሩ ወገኖች ሁከቱን የመልሱ ታችሉ ከቁጥራቸው ወጥቷል። ህዝብና መንግስት ነው የሚመልሰው ነው በደንብ ከሰማ ቢያንስ አሁን በሰጠሁት ማብራሪያ ልመልሱ መስርተች ከልቤ መሆኑ ነው። በዚህ አጋጣሚ ነግርስ እንደዚህ አይነት አስተዳደግም የለኝም፣ ባክግራውንዴም እንደዚህ አይነት ነገር እንድል የሚያስብለኝ አይነት አይደለም። አመሰግናለሁ። ጃለኒ አቶ ጌታቸው ረዳ ለሰጡን ቃለ ምልልስ በጣም አመሰግናለሁ። አክባሪ ይስጥልኝ። አክባሪ ይስጥልኝ እግዚአብሔር